የጤና መድህን ዋስትና ድንጋጌው በመደበኛም ሆነ መደበኛ ባልሆኑ የምጣኔ ሀብት ዘርፎች ላይ የተሰማሩ ኢትዮጵያውያን እንደ ኪሳቸው ሳይሆን እንደ ችግራቸው የጤና አገልግሎት እንዲያገኙ ለማድረግ የተሰራ መሆኑን የጤና ጥበቃ ሚኒስቴር አስታውቋል። በተለይ በመደበኛ ስራ ላይ የተሰማሩ ዜጎች የጤና ዋስትና እንዲኖራቸው የሚያስገድደው አዋጅ ከፊታችን ጥር ጀምሮ ተግባራዊ ይሆናል። ከሰራተኞች ደሞዝ ላይ ለመድን ዋስትና የሚሆን ክፍያ መቆረጥ እንደሚጀምርም ተገልጿል። ከቪኦኤ ጋር ቃለምልልስ ያደረጉት የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱና በአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ በዚህ እቅድ ላይ ማብራሪያዎች ሰጥተዋል። እስክንድር ፍሬው ተከታዩን አዘጋጅቷል። በመደበኛ የኢኮኖሚ ዘርፍ ውስጥ የተሰማሩ ሰራተኛ ነዎት? እነሆ ከሚቀጥለው ወር ጀምሮ ለጤና መድን ዋስትና የሚሆን መዋጮ ከደሞዞ ይቆረጣል። አዎ ኢትዮጵያ ከፊታችን ጥር ጀምሮ አስገዳጅ የሆነ የጤና መድን ዋስትና አሰራር ተግባራዊ ታደርጋለች፣ በመደበኛ የኢኮኖሚ ዘርፍ ለተሰማሩ ዜጎች። የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱና በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ ስለዚህ እቅድ የተናገሩት ሁሉን አቀፍ የጤና አገልግሎትን ተደራሽ ለማድረግ እየተሰሩ ያሉ ስራዎችን ባብራሩበት ቃለ ምልልስ ነው። ከእነዚህ ስራዎች አንዱ ደግሞ ዜጎች የጤና መድን ዋስትና እንዲኖራቸው ለማድረግ እየተደረገ ያለው ጥረት መሆኑን ዶክተር ከሰት አስረድተዋል። እንደርሳቸው አባባል ሶስት ከመቶ የሚሆኑት የሀገሪቱ ዜጎች ከሕክምና ወጪ ጋር በተያያዘ ለከፍተኛ የኢኮኖሚ ኪሳራ ይጋለጣሉ። እናም መንግስት ሁለት አይነት የጤና መድን ዋስትና ስርዓት ለመተግበር እየሰራ መሆኑን ጠቁመዋል። ግብርናን በመሳሰሉ መደበኛ ያልሆኑ የኢኮኖሚ ዘርፎች ላይ የተሰማሩ ዜጎችን የሚመለከተው ማህበረሰብ አቀፍ የጤና መድን ዋስትና የመጀመሪያው ሲሆን፣ መደበኛ በሆኑ የኢኮኖሚ ዘርፎች የተሰማሩ የወር ደሞዝተኞችን የሚመለከተው ሁለተኛው ነው። እዚህ ሁለተኛው ላይ እንቆይ። ይሄኛው የመድን ዋስትና ስርዓት አስገዳጅ ሲሆን ከሚቀጥለው ወር ጀምሮ ተግባራዊ እንደሚደረግ የጤና ጥበቃ ሚኒስትሩ ዶክተር ከሰተብርሃን አድማሱ አረጋግጠዋል። በስኬታማ የጤና መድን ዋስትና ስርዓት ከሚጠቀሱ ሀገራት አብዛኛዎቹ አስገዳጅ ህግ ያላቸው መሆናቸውን ሚኒስትሩ ይናገራሉ። ሁሉም ሀገር የተሳካላቸው ሀገሮች ብትወስድ ከትላልቆቹ ካደጉት ሀገሮች አሁን ጃፓንን፣ እንግሊዝን፣ ደቡብ ኮሪያን ብትወስድ ከዛ ደግሞ በማደግ ላይ ካሉት ሀገሮችም ታይላንድን፣ ሜክሲኮን እንደዚህ ብትወስድ፣ ሌሎችን በጣም ብዙ አገሮች እነ ቬትናም ምናም መደርደር ይቻላል። እነዚህ አገሮች በጣም ሰክሰስፉል የዩኒቨርሳል ዝ ከቨሬጅ በጣም ሰክሰስ ስቶሪስ የሚባሉት አስገዳጅ ህግ ያላቸው ናቸው። አስገዳጅ ማለት እንግዲህ የጤና ኢንሹራንስ ሲጀመር የመደጋገፍ ጉዳይ ነው። እያንዳንዱ ሰው እንደ ኪሱ ሳይሆን እንደ ህመሙ የሚታከምበትን እድል መፍጠር ማለት ነው። ከፍተኛ ገቢ ያለው ከፍተኛ ታክስ ይከፍላል። ዝቅተኛ ገቢ ያለው በአቅሙ ይከፍላል። ሁለቱ አንድ ላይ ተሰባስቦ በአንድ ማዕቀፍ ውስጥ ሆኖ ሁሉም ዜጋ እኩል የጤና አገልግሎት እንዲያገኝ ማድረግ ነው ሰክሰስፉል የሆኑት እሱ ነው የተሳካላቸው። ቶ እሸቴ ይልማ በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት የጤና ስርዓት ማጠናከሪያ ቡድን መሪ ወደ እርስዎ ልምጣ። ስለ ጤና መድን ዋስትና ሚኒስትሩ ባአብራሩት ላይ መነሻ በማድረግ ነው ጥያቄ ማነሳው። ያንን ተግባራዊ ከማድረግ አንጻር እያንዳንዱ ወይም አብዛኛው የሀገሪቱ ዜጋ የጤና መድን ዋስትና እንዲኖረ ወይም እንዲገባ ከማድረግ አንጻር ብዙ ጊዜ ፈተናዎቹ ምንድን ናቸው የሚያጋጥሙ ችግሮች መታለፍ ያለባቸው? እስካሁን እንግዲህ በትብብር ስትሰሩ ከተመለከታችሁት የመድን ስርዓት በአንድ ሀገር ውስጥ በተለይም ደግሞ እንደ ኢትዮጵያ ባሉ አገሮች ውስጥ መጀመሩም እና ማስፋፋቱም በጣም ከባድ ነገር ነው። በኢትዮጵያ ውስጥ በተለይም ደግሞ ዩኒቨርሳል ሄልዝ ከቨሬጅ ከተጀመረና ይሄ እንቅስቃሴ ከተጀመረ ጀምሮ የደረገው እንቅስቃሴ በጥናት ላይ እየተመሰረተ ነበር። ኢትዮጵያ እዚህ በተለይም ደግሞ የኅብረተሰብ መድን ውስጥ ከመግባቷ በፊት የሌሎች አገሮችን ልምድ ለመቅሰም ብዙ ጥረት ተደርጓል። ይህም ማለት ምንድን ነው? በታዳጊ አገሮች ውስጥ እንደሚታወቀው የኅብረተሰብ መድን በተለይም ኅብረተሰብ መድን ላይ የምናወራው ለምንድነው? በጣም የምንጠቅሰው ለኢትዮጵያ አብዛኛው ሕዝብ የሚተዳደረው በግብርና ላይ ስለሆነና ፎርማል ሴክተር ውስጥ ያለው ህብረተሰብ በጣም አናሳ በመሆኑ መደበኛ በሆነው የስራ ዘርፍ የሚሰማራው በጣም የተወሰነ በመሆኑ ይህንን ትኩረት ሰተነው የምናወራው በዚህ ምክንያት ነው። መንግስትም ከፍተኛ ትኩረት ሰጥቶት እንደ ፓይለት አድርጎ ብዙ ትምህርት ሊወስድበት የቻለውን በዚህ ምክንያት ነው። ወደ ጀመርኩት ጉዳይ ልመለስና ብዙ አገሮችን ለማየት ተሞክሯል። የኢትዮጵያ የስራ መሪዎች በተለይም ይህንን ተግባር ከጀመሩ ቀደምት አገሮች ችግርም ካጋጠማቸው በጣም ከተሳካላቸውም አገሮች ልምድ ለመቅሰም ተሞክሯል። ከዲዛይኑ በፊት ይህ ማለት ሜክሲኮ ድረስ ተሄደዋል፣ ቻይና ድረስ ተሄደዋል፣ ቪየትናም ድረስ ተሄደዋል፣ ታይላንድ ድረስ ተሄደዋል። ከአፍሪካ አቻ ሀገሮቻችንን በተመለከተ ምዕራብ አፍሪካ ውስጥ ሴኔጋል ተጎብኝተዋል፣ ጋና ተጎብኝተዋል፣ ሩዋንዳ ተጎብኝተዋል። የእነዚህን ልምዶች በየጊዜው ውይይት ተደረገበት። ለእኛ ሀገር የትኛው ይስማማል፣ ለየትኛው ነው የሚያሳካልን የሚለው ነገር በሰፊው ታይቶ ነው ዲዛይን የተደረገው። ዶክተር ከሰተ አንድ ኢትዮጵያዊ በመደበኛ የሚሆን መደበኛ ባልሆነ የስራ ዘርፍ ያለ እንደዚህ የጤና መድን ዋስትና በመግባቱ ምንድን ነው የሚያገኘው ጥቅም? መሰረታዊ ለሆኑ የጤና ችግሮች ነው ሕክምና የሚያገኘው እዛ ዋስትና ስላለው፣ ወይስ ለማንኛውም አይነት ህመም በህይወቱ ለሚያጋጥመው ሁሉ ዋስትና ነው እየገባ ያለው? ሌላው ከዚህ ጋር አያይዘው የሚመልሱልኝ በአጠቃላይ በገንዘብ የሚደገፈው በዚህ መዋጮ አሁን በጠቀሱት መንገድ በሚሰበሰበው ነው ወይስ መንግስት ወይም ደሞ ሌሎች አካላት ይሄንን በገንዘብ የሚደግፉበት ሁኔታ ይኖራል? እንግዲህ በእኛ በሀገር ውስጥ ያለው ህክምና በሙሉ ፋይናንስ ያደርጋል። በጥቅሙ የቤኔፊት ፓኬጁ የዚህ የጤና ኢንሹራንስ የውጭ ሀገር ህክምና ነው የማይሸፍነው እና አንዳንድ ለውበት ተብለው የሚሰሩ ህክምናዎችን ለምሳሌ የጥርስ ብሬስ የንቅሳት ማጥፋት እንዲህ አይነት ከውበት ጋር የተያያዙ ነገሮችን ነው የማይሸፍነው። ከህመም ጋር የተያዙትን ነገሮች አብዛኞቹን ይሸፍናል ሀገር ውስጥ ያሉትን። ከሀገር ውጭ ያለ ህክምና አይሸፍንም። የጤና መድን ሁለተኛው ይሄ የጤና መድን ኢንሹራንስ ስርአት ሲጀመር መንግስት የወሰናቸው ብዙ ጉዳዮች አሉ። አንደኛው ለመንግስት የጤና ተቋማት መንግስት የሚያቀርበውን በጀት ድጋፍ አያቋርጥም የጤና ኢንሹራንስ ይጀመር። ስለዚህ ሁሉም የመንግስት ተቋማት ከዚህ ቀደም እንደሚያገኙት በጀታቸውን እያገኙ ይቀጥላሉ ማለት ነው። ሁለተኛ የጤና መድን መስሪያ ቤቱ አስተዳደር ወጪውን የሰራተኞቹን ደሞዝ ጨምሮ አጠቃላይ አስተዳደር ወጪውን ከጤና መድን አባላት በሚሰበሰብ መዋጮ አይደለም የሚሸፍን ነው የብዙ አገሮች እስከ ሃምሳ ፐርሰንት ይደርሳል ከሚሰበሰበው ገንዘብ ለአስተዳደር ወጪ የሚወጣው። የኢትዮጵያ መንግስት ይህንን የአስተዳደር ወጪ በበጀት ነው የሚሸፍነው በሚል ወስኗል። ስለዚህ ከጤና መድኑ አባላት የሚሰበሰበው ገንዘብ በሙሉ የሚውለው የጤና አገልግሎቱን ወጪ ለመሸፈን ነው የሚሆነው፣ ክፍያ ለጤና ተቋማት ለመክፈል ነው የሚሆነው ማለት ነው። ይህ ያለ ሶስተኛ ከዚህ ቀደም በነጻ የሚሰጡ አገልግሎቶችን አሁንም በነጻ ለማቅረብ መንግስትም ከመንግስት ጋር አብረው የሚሰሩ አጋር ድርጅቶችም ይቀጥላሉ ማለት ነው የጤና ኢንሹራንሱ በደንብ በእግሩ እስኪቆም ጥሩ ካፒታል እስኪያጠራቅም። አቶ ሸቴ ወደ እርስዎ ልምጣና በዚህ ውስጥ አሁን በዚህ የጤና መድን ዋስትናውን ተግባራዊ በማድረጉ እንቅስቃሴ ውስጥ የዩኤስኤአይዲ ወይም የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ሚና ምንድን ነው? ምንድን ነው እያደረጋችሁ ያላችሁት? እንግዲህ ለመጥቀስ እንደሞከርኩት አመራሩ የጤና ጥበቃ ሚኒስቴር ነው። ጤና ጥበቃ የዲሰራለት የፈለገውን በዕቅድ ካስቀመጠ በኋላ እኛ የምንሰጠው ድጋፍ የቴክኒካል አሲስታንስ ጉዳይ ነው። የሙያዊ ድጋፍ ነው የምንሰጠው ማኑዋሎችን ከጤና ጥበቃ ጋር በመሆን በማዘጋጀት መመሪያዎችን በማዘጋጀት ጥናቶች ውጭ ሀገር ሄደው ሰዎች ስተዲቱን እንዲያደርጉ ስፖንሰር ማድረግ ኮሚሽን በማድረግ ጥናት ጉዞ እንዲያደርጉ ማድረግ እንዲሁም በገንዘብ ማገዝ ልውጦች እንዲኖሩ ማድረግ እነዚህም በመሳሰሉና በፕላኒንግ ስራዎች ቴክኒካዊ ድጋፍ መስጠት አብረናቸው እየሰራን ቆይተናል። ይሄ ነው እንግዲህ ድጋፋችን። ሰፊ የሆነ ድጋፍ እየሰጠ ነው። ስራው በጣም ዲማንድ ይጠይቃል አሁን በኢትዮጵያ ውስጥ ፕሮግራሙ እየሰፋ በሚሄዱ ምክንያት የሚያስፈልጉት ትሬኒንጎች በጣም ብዙ ናቸው። ሰው ማሰልጠና ያስፈልጋል። አሁን ምናልባት ባለሳሰብ 198 ወረዳዎች ውስጥ ህብረተሰብ መድን ፕሮግራሙ እየደረሰ ነው። ይህን መፈጸምና መምራት ትልቅ የስልጠና ፕሮግራም ይጠይቃል። ይህንንም ስልጠና ከመንግስት ጎን መቆም አመላላ ላይሉት ለመድን ድርጅት አመራሮች ስልጠና እንሰጣለን። በየወረዳው በየደረጃው እንሰጣለን ማለት ነው። አብዛኛዎቹ ኢትዮጵያውያን የተሰማሩት ግብርናን በመሳሰሉ መደበኛ ያልሆኑ የኢኮኖሚ ዘርፎች ነው። እነሱም በተመለከተ እየተተገበረ ያለው የማህበረሰብ አቀፍ የጤና መድን ስርዓት መሆኑን ሚኒስትሩ አስታውሰዋል። ይሄኛው ግን ዜጎች በፈቃደኝነት የሚያዋጡበትና በተለያየ ደረጃ ያሉ የመንግስት አካላትም ድጎማ የሚያደርጉበት መሆኑን አስረድተዋል። እንደ አውሮፓውያን አቆጣጠር በ2011 በ13 ወረዳዎች የተጀመረው ይህ የጤና መድን ስርዓት በዚህ ዓመት ወደ 400 ወረዳዎች እንደሚያድገም ነው የገለጹት። ከአምስት ዓመታት በኋላ ደግሞ ሁለቱን የጤና መድን አሰራሮች ለማዋሃድ 80 ከመቶ የሚሆነውን ህዝብም ለመድረስ እቅድ መኖሩን ሚኒስትሩ አስታውቀዋል። በተለይ የማኅበረሰብ አቀፍ የጤና መድን ስርዓቱን በተመለከተ ወደፊት ልንመለስበት እንሞክራለን። Nah, ini Karim's Radio, Sekander Freo, ke Adi, sebab